ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋር ሰላም ጤና ይስጥልኝ ውድ የሀገር ልጆች፣ ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ለሀገር እድገት ያለውን አበርክቶ የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወቃል። ጂኦስፓሻልን በትልቁ ኢትዮጵያ ውስጥ ትልቅ ዘርፍ ውስጥ እንዲገባ ያደረገው የከተማ የመሬት ይዞታ ምዝገባ መነሻ በማድረግ ነበረ በ2002 ዓ ም አካባቢ የሃያ ሶስት ከተሞችን የመሬት ይዞታ ማረጋገጥ አስፈልገና በዛ ሰዓት ያው መነሻ የሚሆን መረጃ ግዴታ ያስፈልጋል። ምክንያቱም እግር በግር እየተሄደ የእያንዳንዱን መሬት መለካት ስለማይቻል ማለት ነው። እንደ የአንድ ከተማን እንኳን እንደዛ በእግር በግር እየሄድን ለካ ብንል አመታት ሊፈጁብን ይችላሉ። በዛሬው መሰናዷችን ደግሞ ጂኦዴሲ እና ጂኦ ዳይናሚክስ ላይ ትኩረቱን ያደረገ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ في أعلم ካርታን ለመሥራት የመሬት መስኖን ለመከለል የመጓጓዣ መስመሮችን ለማሻሻልና የባህር ዳርቻዎችን ለማወቅ ጂኦዴሲን መጠቀም አስፈላጊ መሆኑ ይገለጻል። በምድር ገጽ ላይ ነጥቦችን ለመለካት ወይም ከልዩ አድራሻ ጋር ተመሳሳይነት ያላቸውን ነጥቦችን ለማኖር የጂኦዴሲ አበርክቶ ከፍተኛ መሆኑ ይነገራል። ዘመናዊው ጂኦዴሲ አስደናቂ ዕድገት ላይ የሚገኝና በየዓመቱ አዳዲስ የምድር ድንበር ች እያሳየ እንደሚገኝ በዘርፉ የተደረጉ ምርምሮች ይገልጻሉ። ይህን ሁሉ አበርክቶ ያለው ጂኦዴሲ ምንድን ነው? ስንል በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲ እና ጂኦዳይናሚክስ ክፍል ተመራማሪ የሆኑትን አቶ ናትናኤል አገኘውን ጠይቀናቸው ተከታዩን ምላሽ ሰጥተውናል። አቶ ናትናኤል አያይዘውም የጂኦዲሲን ታሪካዊ ዳራና በሥሩ በስሩ ስለሚካተቱት የጂኦዲሲ አይነቶች አብራርተውልናል። ስሜ ናትና የላገኘው ባላለሁ በኢትዮጵያ ስፔስ ሳይንስ ና ጆ ስፔሻል ኢንስቲቱት ውስጥ በተለይ በጆደስ ና ጆ ዳይናሚክስ መሪ ስራ አስፈጻሚ ውስጥ ተመራማሪ ነው። በስፔስ ሳይንስ ና ጆ ስፔሻል ኢንስቲቱት ውስጥ በርካታ የስራ ክፍሎች ወይም ደግሞ መሪ ስራ አስፈጻሚዎች አሉ። ከዛ ውስጥ አንዱ የሆነው የጆደስ ና ጆ ዳይናሚክስ መሪ ስራ አስፈጻሚ ወይም የትምህርት ክፍል ነው። ጆደሲ ማለት ምን ማለት ነው? መጀመሪያ ከቃሉ ሊተራል ሚኒንጉ ብና ጥሩ ነው። ቀጥታ ቃሉ ምን ማለት ነው የሚለው ጆደሲ ከግሪክ ተርም የመጣ ሲሆን ጆና ዳሻ ከሚል ሁለት ቃሎች የተገነባ ነው። ያ ማለት ዲቪዥን ኦፍ አርዝ ወይም ደግሞ የመሬት መከፋፈል ወይም መሬትን መከፋፈል። ሰው ዝም ብሎ ሊተራል ትርጉም ስናየው የመሬት መከፋፈል እንደማለት ነው። በተለይ ይህ ጆደሲ የሚባለው የትምህርት ዲስፕሊን ወይም የትምህርት አይነት ቆይ የትምህርት አይነት ነው። በተለይ ከክርስቶስ ልደት በፊት ጀምሮ ራስቶኔስ የሚባል በተለይ የጆደሲ አባት ባል የሚታወቀው ከ276 ከ195 አለም አመት ወይም ደግሞ ቢሲ በዛ ዓመተ ምህረት ጀምሮ ያለ አንድ ፈላስፋ ወይም ደግሞ የትምህርት ሰው ስለ የመሬትን ሳይዝ እና ሸፕ ዲተርማይን ወይም ደግሞ ከመወሰን ጀምሮ ከዛ ጀምሮ የጆደሲ የሚባለው የትምህርት አይነት በአለም ላይ ታዋቂ ሆኗል ማለት ነው። ስለዚህ ከዛ ጀምረን ጆደሲን ማየት እንችላለን። ግን ይህ ማለት ጆደሲን በሁለት መልክ መግለጽ ይቻላል። አንደኛው የክላሲካል የሚባለው የተለመደው አይነት ወይም ደግሞ የቆየው ትርጉሙን ይመስላል እና ሞዴርኑ ደግሞ እንዴት ነው ጆደሴ የሚገልጸው የሚለው ማየት ጥሩ ነው የሚሆነው። በክላሲካል ዲፊኒሽን ካየነው ወይም የተለመደው አይነት የጆደሲ ዲፊኒሽን ወይም ትርጉሙ መሬት ብዙ ጊዜ መሬትን መለካትና የተለካነውን ልኬት ማስቀመጥ ማለት ነው። ከዛ ቆይቶ እንደገና በሞደርን ዲፊኒሽኑ በተለይ የዓለም አቀፉ የጆደሲ አሶሴሽን ወይም ህብረት ደግሞ እንደገለጸው ጆደሲ ማለት ይህ ብቻ አይደለም ፖዚሽኒንግ ብቻ ወይም ደግሞ የአንድን ቦታ ለክቶ ኮኦርዲኔቱን ማስቀመጥና መግለጽ ብቻ አይደለም። ተጨማሪም የመሬትን የስበት ህግ ወይም ግራቪቲ ፊልድ ማሳየት፣ በተጨማሪም የመሬትን መገኛ ሰፋ ያለ ትርጉም ሰጥቶታል ማለት ነው። ጆደስ ስን ብዙ ጊዜ የተለያየ አይነት የጆደስ ፓርት አለው። በጣም የተለመደው አይነት ጆደስ ሲባል የስፔስ ጆደስ ይባላል። የሳተላይት ቴክኖሎጂ በመጠቀም ምድር ላይ ያለን ልኬት ወይም ደግሞ ለማፕ ስራ ወይም ለካርታ ስራ መጠቀም ስፔስ ጆደስ የምንለው ነው። እዚህ ጋ ብዙ አይነት የሳተላይት አይነት ማውራት እንችላለን። ለምሳሌ የጂፒኤስ ሳትላይቶችን ወይም የጄንን ሳትላይቶች መውሰድ እንችላለን። በዛ በመጠቀም ሎኬሽን ወይም ፖዚሽን ማሳየት ወይም ማመላከት ይቻላል። እሱ ብቻ ግን አይደለም። ለምሳሌ ግራቪ ሜትር ሳትላይት ንላቸው ግራቪቲን በመለካት በእንት ስለማይቻል በመሬት መለኪያ ብንለካው ብዙ ጊዜ ይፈልጋል ወይም ፈጃን ግን እሱንም በግራቪ ሜትር ሳትላይት ብንለካው ግሬስና ግሬስ ፎልኦ የሚባሉ ከ2002 ጀምሮ የአሜሪካ ናሳና የጀርመን የምርምር ሴንተር በጋራ የሰሩት የሳትላይት ያለ እና ይህን ፓርት ወይም ይህን ክፍል ካየ ነው የስፔስ ጆደሲ እያለ እንጠራዋለን። ሁለተኛው የጆደሲ አይነት፣ ሌላም ጆደሲ አይነት አለ። ፊዚካል ጆደሲ የሚባለው የአንዳንዱ የመሬት ክፍል ከግራቪቲ አንጻር ያለውን የመሬት ውስጣዊ ክፍል ከግራቪቲ አንጻር የሚቃኘው የጆደሲ አይነት ፊዚካል ጆደሲ እያለ እንጠራዋለን። ሌላው ጆደሲ ጂኦሜትሪካል ጆደሲ እንለዋለን። በተለይ የመሬትን ሸፖን ወይም ቅርጿንና ሳይዟን ምን ያህል ነው የሚለውን መወሰን የሚያስችል የጆደሲ ፓርትም እንደዚህ ውሃለ ና ጆደሲን ሰፋ ያለ ስኮፕ ሰፋ ያለ ና በጣም የቆየ የሳይንስ ነው ማለት ነው። ጆደሲ ላይ ጥሩ ለማስያድ ወይም ጥሩ ነው ለማለት የሚያስፈልግ የትምህርት ሳይንሶች አሉ ወይም እንደ ግባት የሚያገለግሉ ለምሳሌ፣ በኮምፒውተር እውቀት ይፈልጋል ጆደሲ። ሌላው የጂፒኤስ ጋር የተገናኘ ና ሌሎችም የፊዚክስ እውቀቶችን ይፈልጋል ማለት ነው። እነዚህ በዋናነት ማትስ፣ ፊዚክስ ና ኮምፒውተር ሳይንስ በተለይ ሶስቱ ለጆደሲ ማደግ አስተዋጽኦ ያደርጋል ተብሎ የሚታሰቡ ሳይንሶች ናቸው። ጆ ዳይናሚክስ ይህም ከግሪክ ተሬን የመጣ ነው። ጆ ማለት እንደሚተ እርዝ ማለት ነው። ዳይናሚክስ ከሚል የግሪክ ተሬን የመጣ ነው። ሶ ዳይናሚክስ የሚለው የግሪክ ተርም ወደ ዳይናሚክስ ወደ ተቀይሮ ጆ ዳይናሚክስ ወይም ደግሞ የመሬትን የሚቀይር ኃይል ወይም ደግሞ የመሬትን መለወጥ የሚያስችል ኃይል ወይም ፓወር ወይም ፎርስ እንደማለት ነው እና ሶ ጆይ ዳይናሚክስ ስንል እንዳጠቃላይ የመሬትን ወይም ደግሞ እርዝን ሸፕ ይሁን ሌሎችም ኢንተርናልና ኤክስተርናል የሆነውን የመሬት ውስጣዊና ውጫዊ ገጽታዋን መቀየር ወይም ደግሞ በሆነ ኃይል መቀየር እንደማለት ነው። ያ ጆ ዳይናሚክስ ማለት ሰው ጂኦዳይናሚክስ ላይ ስንገባ በርካታ የጂኦዳይናሚክስ ፋክተሮች ይኖራሉ። ለምሳሌ በዋናነት የጂኦ ሀዛርድ ኮንሴፕቶች ይኖራሉ፣ ወይም መሬት ላይ ሊከሰቱ የሚችሉ አደጋዎች ምንላቸው ማለት ነው። እነሱ የጂኦዳይናሚክ ለውጥ ለማምጣት ወይም መሬትን ቅርጽ የሚቀይሩ ፋክተሮች ናቸው ማለት ነው። ለምሳሌ ለመሬት መሻታት ሊሆን ይችላል፣ የመሬት መንቀጥቀጥ ሊሆን ይችላል፣ እንደ ቮልካኒክ ሊሆን ይችላል፣ ወይም ደግሞ ትልቅ ጎርፎች ወይም ደግሞ ፍለድ የምንለው እነዚህ እነዚህ መሬት ላይ ሊከሰቱ የሚችሉ ወይም ደግሞ ጂኦ ሀዛርድ የሚላቸው ችግሮች ናቸው ማለት ነው። እነዚህ የጂኦዳይናሚካል ኢፌክት የሚያመጡ እንደ ፋክተሮች እናያቸዋለን ማለት ነው። ስለ አንድ አካባቢ ወይም ክስተት ከርቀት መረጃን የማግኘት ሂደት ሪሞት ሴንሲንግ የሚባል ሲሆን ጂኦዴሲ ደግሞ የምድርን መሰረታዊ ባህሪያት በትክክል የመለካትና የመረዳት ሳይንስ ነው እነዚህ ተያያዥነት ያላቸው መስኮች በመካከላቸው ያለውን ልዩነት አቶ ናትናኤል አገኘው እንዲ ይገልጹልናል። በጂኦ ስፓሻል ውስጥ ያሉ በርካታ ሳይንሶች አሉ ከዛ ውስጥ ጂኦዴሲ ጃይስ ሪሞት ሴንሲንግ ፎቶግራሜትሪ እያለን በርካታ የጂኦ ስፓሻል ፊልዶችን ወይም አይነቶች መጥቀስ ይቻላል የጆዲሲ ሌት የሚያደርገው ምንድን ነው? ልክ የሪሞት ሰንሲንግ ሲሆን ወይም ለት ፎቶግራሜትሪ ሲሆን የምንጠቀመው ብዙ ጊዜ የሪሞት ሰንሲንግ ዳታዎችን ነው። ምን ማለት ነው? ያን የምንፈልገው ሎኬሽን ወይም ደግሞ መገኛ ቦታ ፎቶ የሚያነሳው ከርቀት ሆኖ ነው እንጂ በአካል ፊዚካሊ ኤግዚስት አድርጎ አይደለም። ይህኛው የጆዲሲ ሳይንስ ግን ከዛኛው የሚለየው ምንድን ነው? በራሳችን ሴንሰር በመጠቀም ሳይ ጂፒኤስ በመጠቀም ኤግዛምፕል እናድርገው። እሱነን መሳሪያ የምንለው በጆዲሲ ዓለም ውስጥ ጂፒኤስ ስለሆነ ጂፒኤስ በመጠቀም እሱነን ሎኬሽን ማግኘት እንችላለን፣ የምንፈልገው ማለት ነው። ሌላ ከጂፒኤስ ተጨማሪ ቶታል ስቴሽን ሊሆን ይችላል። የተለያዩ የቅየሳ መሰሪያዎችን በመጠቀም የምንፈልጋቸውን ቦታ ሎኬሽን ወይም ኮኦርዲኔት ማግኘት እንችላለን ማለት ነው። ያኛው ግን ከርቀት ሮ ሳተላይት ወይም ደግሞ አውሮፕላኖችን ወይም ድሮኖችን ወይም ደግሞ ሌላ ባሎን በመጠቀም ከዛ ካሜራ በመቅጠም ፎቶ እንዲያነሱ አድርገን እዛ ፎቶ ላይ ኢሜጅ ላይ ነው አናላይስ የምንሰራው። ይሄኛው ግን በአካል በመገኘት ብዙ ጊዜ የምንፈልገውን የአንድ ቦታ መገኛ ወይም ሎኬሽን ማመላከት ይቻላል። ግን እሱ ብቻም አይደለም። ይሄኛው ጆደሲ ሌሎችን ሳይንሶች ሳፖርት ያደርጋል። ምን አድርገው? ለምሳሌ ኤሪያል ፎቶዎች ካሉ መረጋገጥ አለባቸው ትክክለኛነታቸው። እሱን ለማረጋገጥ ምንፈልጋቸው እነዚህ መነጻጸሪያ ነጥብ ምንላቸው እነሱ የሚመረቱት በጂኦደሲ ቴክኒክ ነው። ስለዚህ ሞር ጂኦደሲ ለእነዚህ ሳይንሶች ከኋላ ከጀርባ ሆኖ የሚያጠነክራቸው በትክክል ከመሬት ጋር ይገናኛሉ ፊት ያደርጋሉ ወይስ የተነሳው ኢሜጅ ከመሬት ሪል ከሆነው ከትክክለኛው ቦታ የተወሰነ ሽፍት አድጓን ቦታውን ለቋል የሚለውን ልናረጋግጥ፣ እነዛን ማረጋገጫ ነጥቦችን የሚያመርትልን ወይም ደግሞ ጀነሬት የሚያደርግልን ሳይንስ ጆደ በመሬት ላይ የሚከሰት አደጋ ጂኦ ሃዛርድ በመሬት ላይ ውድመት ሊያስከትል የሚችል የተፈጥሮ ክስተትን ያመለክታል። ምድር የተረጋጋ ቢመስልም በየጊዜው ለውጥ ውስጥ ያለ ተለዋዋጭ ስርዓት አለው። ይህ ተፈጥሯዊ አለመረጋጋት በሰው ህይወትና በመሰረተ ልማት ላይ ከፍተኛ ስጋት ሊፈጥር ይችላል። እነዚህ ሂደቶች በአጠቃላይ ጂኦ ሃዛርድ ወይም መሬት ላይ ሊደርሱ የሚችሉ አደጋዎች በመባል የሚታወቁ ሲሆን የመሬት መንቀጥቀጥ፣ የእሳተ ጎመራ ፍንዳታ፣ የመሬት መንሸራተትና ጎርፍን ጨምሮ ብዙ አይነት ክስተቶችን ያካተቱ ናቸው። በስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት በጂኦዴሲና ጂኦ ዳይናሚክስ ክፍል ተመራማሪ የሆኑት አቶ ናትናኤል አገኘው በመሬት ላይ የሚከሰቱ አደጋዎች ከሀገራችን ኢትዮጵያ አንጻር ያላቸውን አንድምታ እንዲህ ያስረዱናል። አሁን ባለንበት ሰዓት የጆሀዛርዱ መሬት ላይ የሚከሰቱ ችግሮች በጣም የዕለት ተዕለት ጉዳዮች ነዋን ና ምናልባት የቅርቡን እንኳን ብናስታውስ የነበረውን የመሬት መንቀጥቀጥ አዲስ አበባ ላይ የነበረውን በተለይ ፈንታሌ ላይ የተከሰተውን እሱን ቢያንስ ማስታወስ ይቻላል። ጎፋ ላይ ያለው ላንድ ስላይድ የመሬት መሻተትም ጭምር ማለት ነውና፣ በተለያየ ዘመን ወይም በተለያየ ጊዜ ጎርፍ ማጠቅለቅ ለቅ ወይም ደግሞ የመሬት መንቀጥቀጥ፣ የመሬት መሻተትና ሌሎች መሬት ላይ የሚከሰቱ ችግሮች ወይም ደግሞ ጆሀዛርድ ወይም አንዳንዴ ደግሞ ዲዛስተር ይባላሉ። እንደዚህ አይነት ክስተቶች የተለመዱ መጥጠዋል። ጆሀዛርድ ወይም መሬት ላይ የሚከሰት ችግር ስንምል ማለታችን ነው። እንደሚታወቀው ብዙ ችግሮች የሚከሰቱት የሆነ ቦታ ላይ ነው። ቦታ የሚይዙ ችግሮች በሙሉ ወይም የሆነ ሳሙዌር የሚፈጠሩ ችግሮች በሙሉ ጆ ሀዛርድ ወይም ደግሞ መሬት ላይ የሚፈጠር ችግር ብለን ንወስደው ባይዘ ወይ በተለያ ችግር እንደ ከዚህ ከጆደሴው ጋር ወይም ከጆ ስፓሻሉ ጋር ስናገናኘው እንደሚታወቀው ያው ጆ ስፓሻል በተለይ ፓርቲኩላሪ ደግሞ በተለይ ጆደሴ ስለ ሎኬሽን ስለሆነ ቦታ መገኛ ጠናነ ያለ ነበር። ስለዚህ መገኛ ላይ የሆነ መገኛ የሆነ ቦታ የሚፈልጉ ቦታ የሚይዙ የሆነ ቦታ ላይ የሚከሰቱ ችግሮች በሙሉ በመሬት ላይ የሚፈጠር ወይም የጆ ሀዛርድ ችግር ብለን ብንወስደው ወይም አደጋ ብለን ብንወስደው ቃሉ ተገቢ ደሚሆነው በእርግጥ እነዚህ ብዙ ጊዜ ኮዛቸው የጂኦሎጂካል ኢቨንቶች ወይም ደግሞ የእነዚህ ከጂኦሎጂ ጋር የሚገናኙ ለውጦች ወይም ደግሞ ክስተቶች በጣም እንደሚበዙ ይገምታል። ስለዚህ ህንን ካለን ጆሃዛርድ በምን በምን ሊፈጠር ይችላል? ወይም የጆሃርድ ሀዛርድ ሲባል እነማን ነው የሚያካትተው ልንል እንችላለን። ሶ ጆሃዛርድ ስንል በጣም በውሱ በርካታ የሆኑ የመሬት ላይ የሚከሰቱ ችግሮች አሉት። ከዛ ውስጥ አንዱ ና ዋነኛው የመሬት መንቀጥቀጥ ምንለው ችግር ነው። የመሬት መንቀጥቀጥ አንዱ የመሬት ላይ የሚከሰት ችግር ነው ማለት ነው። በተለይ የተለያዩ አለቶች በሚጋጩበት ጊዜ ሴስሚክ ዌ የሚባለው ወይም ደግሞ የሴስሚክ ሞገድ ይፈጠርና እሱ ወደ ላይ በሚመጣበት ወደ እርስ እርስ በሚፈጠረበት ጊዜ ብዙ ጊዜ በአካባቢዎች ላይ መንቀጥቀጥ እና አንዳንድ በሰውና ሰብአዊ ና ቁሳዊ የሆኑ ጉዳቶች በማድረስ የሚታወቀው እና በጣም የብዙ ሕይወት መጥፋትም ወይም ደግሞ ለብዙ ንብረት መጥፋት እንደ አንዱ መንስኤ የምንወስደው የመሬት ላይ የሚከሰት ችግር ብለን ወስደዋለን። አንዱ እሱ ነው። ሁለተኛው የመሬት መሻተት ምንነው ወይም በእንግሊዝኛው ላንድ ስላይድ ምንለው ማለት ነው። ይህ ላንድ ስላይድም ሌላው አይነት የመሬት ላይ የሚከሰት ችግር ነው። ይህም በቅርቡ እንደምናስታውሰው በተለይ ሐምሌ ላይ የተከሰተው በኢትዮጵያ በጣም ከ250 ሰው በላይ ያጣንበት በርካታ ንብረት የወደመበት የጎፋ ላይ የተፈጠረው ማየት እንችላለን። በጎፋ ዞን በተለይ ወረዳ ዞን ላይ የተፈጠረ ችግር ነበር ማለት ነው። እሱንን ካየንም ሌላው ለሰብአዊና ለንብረት መውደም እንደ ምክንያት የሚወሰድ ነው ማለት ነው። ሌላውም ጎርፍን ብንወስድም ወይም የጎርፍ መጥለቅለቅ የምንለው ለምሳሌ ድሬዳዋ ላይ ተከስቶ ያቃን፣ አዲስ አበባ ላይ ተከስቶ ያቃን፣ ሌሎች አካባቢዎች ላይ በጣም በርካታ እንትን እያደረሰ ያለ በርካታ የሰው ልጅ መጥፋት እንዲሁም ለንብረት እንዲሁም ለእንስሳት መጥፋት እንደ ምክንያት የምንወስደው ነው ማለት ነው። ስለዚህ እነዚህም በአጠቃላይ ወስደን ለህይወት ለሰው ልጅ ህይወት መጥፋት፣ ለንብረት መውደም፣ ለእንስሳት መጥፋት፣ አጠቃላይ የመሬትን ሸብሙ እና የመሬትን ቅርጽ ከመቀየር አንስቶ በርካታ ችግር ሊያስከትል የሚችል መሬት ላይ የሚፈጠር ችግር፣ የመሬት ላይ የሚፈጠር ችግር ወይም ደግሞ ጆሀ ሃዛርድ ብለን ልንወስደው እንችላለን ማለት ነው። መሬት ላይ የሚፈጠሩ ክስተቶችን ለመከላከልና አደጋ የመቀነስ ዕቅድ፣ የአደጋ ግምገማና ትንተና እንዲሁም የማህበረሰብ ዝግጅትን በሚያጠቃልል ሁኔታ ሁለገብ የተፈጥሮ አደጋ አስተዳደር ያስፈልጋል። ይህም ጠንካራ የቅድመ ማስጠንቀቂያ ስርዓቶችን ማዘጋጀት፣ ጥብቅ ግንባታ ደንቦችን መተግበር፣ ስለ አደጋው ስጋቶች ህዝቡን ማስተማርና በመሰረተ ልማት ማሻሻዮች ላይ መዋለነዋይን ማፍሰስን ይጨምራል ይጨምራል አቶ ናትናኤል አገኘው በመሬት ላይ የሚከሰቱ አደጋዎችን እንዴት መከላከል እንደሚቻል እንዲህ ይገልጹልናል ጆሃዛርድ በተለያየ ዘዴ መጠቀም ይቻላል ይህ ጆሃዛርድን ወይም ደግሞ የሚከሰት ችግርን መከታተል እንችላለን ብዙ ጊዜ ብዙ ዘዴዎችን ነው መጠቀም የምንችለው ይህንን ለመጠቀም ምናልባት እንደ ሀገርም ከወሰር ነው ምናልባት የጆሃዛርድ ሴንተር እኛ ወይም ዲዛስተር ሞኒተሪንግ ሴንተር የሚል በእንጦጦ የምርምር ማዕከል ውስጥ አቋቁመናል። አሁን ወደ ስራ እየገባ ነው። ገና አንዳንድ ነገሮችን የኮምፒውተር ግባቶችን፣ የሰው ኃይል መቅጠር፣ አንዳንድ ዶክመንቶችን ማሰባሰብ ላይ ያለ ነው። ባይዘ ሰ ምን ማለት ነው? ይሄኛው ሴንተር የሚቋቋም ከተባለ ለእንደዚህ አይነት ነገሮችን እንደዚህ ሰው ሰራሽ ሆን ተፈጥሯዊ ችግሮች ግን ደግሞ መሬት ላይ የሚከሰጡ አደጋዎችን ለመከታተል እንዲያስችል ታስቦ የተሰራ ማዕከል ነው ወይም የተሰራ ያለ ማዕከል ነው በምን ደው መቆጣጠር የምንችለው ከተባለ በርካታ የጂኦዴቲክ ቴክኒኮች አሉ ይህን ለመስራት ለመቆጣጠር የሚያስችል ወይም ለመከታተል ብለን እንውሰደው አንደኛው ኢንሳር የሚባል ዘዴ አለ ኢንሳር ምን ነው የሚጠቀመው የራዳር አፕሊኬሽን ነው ምን ማለት ነው ያ ማለት አክቲቭ የምንለው የሪሞት ሴንሲንግ አይነት ነው ቀንም ማታም የሚሰራ ምንም አይነት ክላውድ ወይም ሌላ ነገሮችን አልፎ ፒናይት ታርጎ መምጣት የሚችል እና ብዙ ጊዜ የመሬት ቅርጽ ሊለውጡ የሚችሉ አናላይሶችን፣ ጥናቶችን፣ ትንተናዎችን ለማድረግ የሚመች አይነት የራዳር ወይም ደግሞ የሪሞ ሴንሲንግ ቴክኖሎጂ ወይም የጂኦቴክ ቴክኖሎጂ ነው ማለት ነው። ለሁለቱም ይሰራ እንደ ጂኦቴክም እንደ ሪሞ ሴንሲንግ ቴክኒክ መውሰድ ስለሚቻል ማለት ነው። ኢንሳር ነው ሰው አንዱ ይህን ኢንሳር በመጠቀም መስራት ይቻላል ማለት ነው። ሁለተኛው የጄኔኔስ ወይም ደግሞ የጂፒኤስ ቴክኖሎጂ በመጠቀም ነው የመሬት መረጃ ወይም ደግሞ ሎኬሽን ዳታ የሚሰጡ ፕሮቫይድ የሚያደርጉ ሳተላይቶችን በመጠቀም መሬት ላይ ያለን አንድ ቦታ መገኛ የትክክለኛ መገኛ ማወቅ ወይም ደግሞ መወሰን መቻል ማለት ነው። ይህን ታዲያ ምን ያገናኘዋል? ይህን የጂፒኤስ ዳታ ምንድን ነው የሚያገናኘው ከጆሃዛርድ ወይም መሬት ላይ ከሚፈጠር ችግር ካለ ሊባል ይችላል። ይህ የሚያገናኘው ምክንያት ብዙ ጊዜ ያው የኮርስቴሽን ዳታዎች አሉ። ኮርስቴሽን ዳታ ስንል ምናልባት ቀጣይ ሊናቸው እንችላለን፣ ግን ቀጣይነት ያላቸው የጂፒኤስ ዳታዎች ማለት ነው። ኮንቲኒስሊ በተከታታይ ያለምንም ታይም ኢንተራፕሽን ኢንተርኔት እስካለ ድረስ ወይም ደግሞ መብራት እስካለ ፓወር እስካለ ድረስ የአንድም ቦታ የዛችን እንትኖ ያለበትን ሪሲቨሩ ወይም ደግሞ መረጃ መቀበያው ባለበት ቦታ ላይ ሁሉ መረጃዎችን ብዝታ የሚሰጥ ማለት ነው። ስለዚህ ከዛ በመነሳት ያሉ ለውጦችን ማጣት ይቻላል ማለት ነው። የዛሬ አምስት አመት የነበረው እዛ ያለው ሎኬሽን እና ወይም መገኛ እና የዛሬ ያለው ለውጡ በዛ ማወቅ ይቻላል ማለት ነው። ስለዚህ የኮርስ የጂፒኤስ ዳታ ወይም የጂኤንኤስኤስ ዳታ በመጠቀም በኮርስ አማካኝነት ማለት ነው። ስለዚህ የአንድን ቦታ ዲፎርሜሽን ወይም የመሬት መቀየር ወይም የመሬት ቅርጽ መለወጡን ማጥናት እንችላለን ማለት ነው። ስለዚህ በኮርስ ወይም በጀንኔሲ አፕሊኬሽን ወይም ደግሞ በዚህ ዘዴ በመጠቀም የጆ ሀዛርድ ወይም ደግሞ መሬት ላይ የሚፈጠሩ ችግሮችን መከታተል እንችላለን ማለት ነው። እነሱ ብቻ በቂ አይደለም፣ ሌላም ለምሳሌ ሴንሰሮችን መጠቀም እንችላለን። ለምሳሌ የመሬት መንቀጥቀጥ ብንወስድ ሴንሰሮች አሏቸው። የመሬት መንቀጥቀጥ ቀድሞ ኧርሊ ዋርኒንግ የሚያደርግ ሊሆን ይችላል። ከተፈጠረም በኋላ በደንብ ኳንቲፋይ አድርጎ ወይም ደግሞ መጠኑ ወስኖ በምን ያህል ሬክተር እስኬል እንደተፈጠረ ሊነግረን የሚችል ሴንሰሮች አሉ ማለት ነው። የመሬት መንቀጥቀጥ አንዱ የመሬት ላይ የሚከሰት ችግር ስለሆነ ወይም አደጋ ስለሆነ ስለዚህ ሴንሰሮች በመጠቀም ለምሳሌ ሴስሞሜትር የሚባለውን የሴስሚክ ስቴሽን ስታብሊሽ በማድረግ እኛ ሁለ ወደፊት ቀጣይ ላይ እንጦጦ ቅድም እንዳልኩሽ እንጦጦ ላይ ያሰብነው የሴስሚክ ስቴሽን ለመስራት አንዳንድ እንቅስቃሴዎች ላይ እያደረግን እንገኛለን ማለት ነው። በዛም መከታተል ይቻላል ማለት ነው። ከዚህ በተጨማሪ ሂስቶሪካል ዳታዎች በማጥናት ለምሳሌ አሁን ኢትዮጵያ ውስጥ ለየት አካባቢ የመሬት መንሸራት ሊፈጠር ይችላል ወይም የመሬት መንቀጥቀጥ ሊፈጠር ይችላል ብለሽ ብትጠይቂኝ የሆነ ፐርሰንት እርግጠኛ ሆኜ ወይም ደግሞ ስቲሜት ሳይንቲፊካሊ ስቲሜት አድርገሽ ይችላል ይገምት ይችላል መላምት ልሰጥ ይችላል። ለምን ከተባለ ሂስቶሪካል ባክግራውንድ የቆየው የታሪካዊ አመጣጥ የሚነግረን ነገር አለ። ስለዚህ ለምሳሌ ፈንታል ያፋር አካባቢ የመሬት መንቀጥቀጥ ሊፈጠር ነው የሚችል።